መጽሐፈ ሳሙኤል ቀዳማዊ ምዕራፍ ዐሥር ሳሙኤልም የዘይቱን ብርሌ ወስዶ በራሱ ላይ አፈሰሰው ሳመውም፣ እንዲህም አለው፦ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርንም ሕዝብ ትገዛለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። ዛሬ ከእኔ በተለየህ ጊዜ በብንያም ዳርቻ በጼልጻሕ አገር ባለው በራሔል መቃብር አጠገብ ሁለት ሰዎች ታገኛለህ እነርሱም ልትሻው ሄደህ የነበረህላቸው አህዮች ተገኝተዋል። እነሆም አባትህ ስለ አህዮቹ ማሰብ ትቶ የልጄን ነገር እንዴት አደርጋለሁ እያለ ስለ አንተ ይጨነቃል ይሉሃል። ከዚያም ደግሞ ወደ ፊት ትሄዳለህ፣ ወደ ታቦር ወደ ትልቁ ዛፍ ትደርሳለህ። በዚያም ሦስት ሰዎች፣ አንዱ ሦስት የፍየል ጠቦቶች፣ ሁለተኛው ሦስት ዳቦ፣ ሦስተኛውም የወይን ጠጅ አቁማዳ ይዘው ወደ እግዚአብሔር ወደ ቤቴል ሲወጡ ያገኙሃል። ሰላምታም ይሰጡሃል። ሁለትም ዳቦ ይሰጡሃል። ከእጃቸውም ትቀበላለህ። ከዚያም በኋላ የፍልስጥኤማውያን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ። ወደዚያም ወደ ከተማይቱ በደረስህ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታው መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል። የእግዚአብሔርም መንፈስ በኃይል ይወርድብሃል። ከእነርሱም ጋር ትንቢት ትናገራለህ እንደ ሌላ ሰውም ሆነህ ትለወጣለህ። እነዚህም ምልክቶች በደረሱህ ጊዜ እግዚአብሔር ከአንተ ጋር ነውና እጅህ የምታገኘውን ሁሉ አድርግ። በፊቴም ወደ ጌልጌላ ትወርዳለህ። እኔም እነሆ የሚቃጠለውን መሥዋዕት አቀርብ ዘንድ የደኅንነትንም መሥዋዕት እሰዋ ዘንድ ወደ አንተ እወርዳለሁ። እኔ ወደ አንተ እስክመጣና የምታደርገውን እስክነግርህ ድረስ ሰባት ቀን ትቆያለህ። ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት፤ በዚያም ቀን እነዚህ ምልክቶች ሁሉ ደረሱለት። ወደዚያም ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤ አገኙት፤ የእግዚአብሔርም መንፈስ በኃይል ወረደበት፣ በመካከላቸውም ትንቢት ተናገረ። ቀድሞም የሚያውቁት ሁሉ ከነቢያት ጋር ትንቢት ሲናገር ባዩት ጊዜ ሕዝቡ እርስ በርሳቸው የቂስን ልጅ ያገኘው ምንድር ነው? በውኑ ሳኦል ከነቢያት ወገን ነውን ተባባሉ። ከዚያም ስፍራ ያለ አንድ ሰው አባታቸውስ ማን ነው ብሎ መለሰ። ስለዚህም ሳኦል ደግሞ ከነቢያት ወገን ነውን? የሚል ምሳሌ ሆነ። ትንቢት መናገሩንም በፈጸመ ጊዜ ወደ ኮረብታው መስገጃ መጣ። አጎቱም ሳኦልንና ብላቴናውን ወዴት ሄዳችሁ ኖረዋል አላቸው። እርሱም አህዮችን ልንሻ ሄደን ነበር፣ ባጣናቸውም ጊዜ ወደ ሳሙኤል መጣን አለ። የሳኦልም አጎት ሳሙኤል የነገረህን እባክህ ንገረኝ አለው። ሳኦልም አጎቱን አህዮች እንደ ተገኙ ገለጠልን አለው። ነገር ግን ሳሙኤል የነገረውን የመንግሥት ነገር አላወራለትም። ሳሙኤልም ሕዝቡን ወደ እግዚአብሔር ወደ ምጽጳ ጠራ። የእስራኤልንም ልጆች የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እስራኤልን ከግብፅ አወጣሁ! ከግብፃውያንም እጅ ከሚያስጨንቋችሁም ነገሥታት ሁሉ እጅ አዳንኋችሁ። ዛሬ ግን ከመከራችሁና ከጭንቃችሁ ሁሉ ያዳናችሁን አምላካችሁን ንቃችሁ፣ እንዲህ አይሁን፤ ነገር ግን ንጉሥ አንግሥልን አላችሁት። አሁንም ከየነገዳችሁና ከየወገናችሁ ወደ እግዚአብሔር ፊት ቅረቡ አላቸው። ሳሙኤልም የእስራኤልን ነገዶች ሁሉ አቀረበ፤ ዕጣውም በብንያም ነገዱ ላይ ወደቀ። የብንያምንም ነገድ በየወገናቸው አቀረበ፤ ዕጣውም በማጥሪ ወገን ላይ ወደቀ። የማጥሬንም ወገን በየሰው አቀረበ፣ ዕጣውም በቄስ ልጅ በሳኦል ላይ ወደቀ። ፈለጉትም አላገኙትምም። ከእግዚአብሔርም ገና ወደዚህ የሚመጣ ሰው አለን ብለው ደግሞ ጠየቁት። እግዚአብሔርም እነሆ በዕቃ መካከል ተሸሽጓል ብሎ መለሰ። እነርሱም ሮጠው ከዚያ አመጡት። እርሱም በሕዝብ መካከል ቆሞ ከሕዝቡም ሁሉ ይልቅ ከትከሻው ወደ ላይ ከፍ ያለ ቁመቱ ረጅም ነበር። ሳሙኤልም ለሕዝቡ ሁሉ ከሕዝቡ ሁሉ እርሱን የሚመስል እንደሌለ እግዚአብሔር የመረጠውን ታያላችሁን? አላቸው። ሕዝቡም ሁሉ ንጉሥ ሕያው ይሁን እያሉ እልልታ አደረጉ። ሳሙኤልም የመንግሥቱን ወግ ነገረ፣ በመጽሐፉም ጻፈው፣ በእግዚአብሔርም ፊት አኖረው። ሳሙኤልም ሕዝቡን ሁሉ ወደየቤታቸው አሰናበታቸው። ሳኦልም ወደ ቤቱ ወደ ጊብዓ ሄደ። እግዚአብሔር ልባቸውን የነካ ኃያላንም ከእርሱ ጋር ሄዱ። ምናምን ምናምንቴዎች ሰዎች ግን ይህ ሰው እንዴት ያድንናል ብለው ናቁት፤ እጅ መንሻም አላመጡለትም።